የሪያዱ የኢትዮጵያ ዓለም አቀፍ ትምህርት ቤት በሰኔ ወር መጀመሪያ ላይ ከአንድ ሺህ በላይ ለሚሆኑ ወላጆች በላከው የትቀጥላላችሁ አትቀጥሉም መጠይቅ 38 ወላጆች ብቻ ነበሩ ለቀጣዩ የትምህርት ዘመን አንቀጥልም የሚል ምላሽ የሰጡት። የሪያዱ የኢትዮጵያ ዓለም አቀፍ ትምህርት ቤት ርዕሰ መምህር አብዱልባሴት ጀማል እንደሚሉት አብዛኛው ወላጅ እንቀጥላለን ያለው በልጆቹ ላይ የተጣለው ክፍያ ተግባራዊ አይሆንም ከሚለው መነሻ ነው። ከላክናቸው መጠይቆች ውስጥ ወደ 85 ፐርሰንቱ ተመልሰው ወደ ሁለተኛው መጥተዋል። እነዛን ነገሮች በምንተነተንበት ወቅት ያገኘ ነው ምንድን ነው ሰላሳ ስምንት ወላጆች ብቻ ናቸው የሚቀጥለው ዓመት ልጆችን እዚያ አናስቀጥልም ወደ ሀገር እንገባለን ያሉት። ሌሎቹ እዚሁ እንደሚቀጥሉ ነበር ያሳወቁን። ከሐምሌ ወር መጀመሪያ ጀምሮ ተግባራዊ የተደረገው የነፍስ ወከፍ ክፍያ ወደኋላ ለተኖረበት ሳይሆን ወደፊት ለሚኖርበት ማስከፈሉን ጀመረ። በኢትዮጵያውያን የሳውዲ አረቢያ ነዋሪዎች ዘንድ ድንጋጤና መረበሽ ሰፈነ። ምክንያቱ ደግሞ አንድም የኢኮኖሚ አቅማቸው ዝቅተኛ መሆኑ፣ ሁለትም በርካታ ልጆች በስራቸው ማስተዳደራቸው ነው። ይህንን ዝቅተኛ የኢኮኖሚ አቅም ያለውን ኢትዮጵያዊ ማህበረሰብ መሰረት አድርገው የተመሰረቱትና ከሁለት አስርታት በላይ ኢትዮጵያውያን ወጣቶችን በቀለም ትምህርት እያነጹ የቆዩት የሪያዱም ሆነ የጂዳው ትምህርት ቤቶች ታዲያ ከፍተኛ ቁጥር ያለውን ተማሪዎቻቸውን እንደሚያጡ እያረጋገጡ ናቸው። በ209 የትምህርት ዘመን 3804 ተማሪዎች የነበሩት የጂዳው የኢትዮጵያ ዓለም አቀፍ ትምህርት ቤት ርዕሰ መምህር አብዱ አባ ፎጊ እንደሚሉት ዘንድሮ ከተመዝጋቢው ይልቅ መልቀቂያ ጠያቂው ቁጥሩ ብዙ ነው። ያ ነገር ከተሰማ በኋላ ያው በጣም ብዙ ሰዎች ልጆቻቸውን እየላኩ ነው ወደ ሀገር ቤት። መልቀቂያ ወሳጁ ቀጥሏል። ምዝገባውም ፍጥነቱ ወትሮ የምናውቀው አይነት አይደለም፣ ያው ቀዝቀዝ ያለ ነው። ከ2700 በላይ ተማሪዎችን ይዞ ያለፈውን ዓመት የዘለቀው የሪያዱ የኢትዮጵያ ዓለም አቀፍ ትምህርት ቤትም ሆነ የጂዳው የኢትዮጵያውያን ትምህርት ቤቶች በመላው ሳዑዲ አረቢያ እጅግ ዝቅተኛ የሚባለውን ክፍያ የሚያስከፍሉ ናቸው። አቶ አህመድ ኢብራሂም የሪያዱ የኢትዮጵያ ዓለም አቀፍ ትምህርት ቤት የአስተዳደር ቦርድ ሊቀመንበር ናቸው። የኤርትራ ትምህርት ቤት 500 ሳዑዲ ሪያል ነው መነሻው ከኬጂ ከዛም ከፍ እያለ ነው የሚሄደው። የጋና ትምህርት ቤት አንዴ ነው የሚያስከፍለው። ዝቅተኛው 15000 ሳውዲ ሪያል ነው በአመት። ሁለቱም የኮሚኒቲ የህዝብ ትምህርት ቤቶች ናቸው እና የእኛን ስናነጻጸሩ እጅግ በጣም ዝቅተኛው ክፍያ ነው። በአመት ስንት ይመጣል? ሦስት ሺህ አምስት መቶ ይመጣል። የሪያዱ የኢትዮጵያ ዓለም አቀፍ ትምህርት ቤት በማህበረሰቡ ላይ የተፈጠረውን ጫና በመገንዘብ በመማሪያ መጻሕፍት ዋጋ ላይ ከ47 እስከ 50 በመቶ ቅናሽ አድርገዋል። የጂዳው የኢትዮጵያ ዓለም አቀፍ ትምህርት ቤት ርዕሰ መምህር አብዱ አባ ፎጊ ባለፈው የትምህርት ዘመን ከተማሪ ብዛት የተነሳ ተማሪዎችን በሁለት ሺፍት ያስተምሩ እንደነበር ይገልጻሉ። አለ ዲስአፖይንትመንቱ፣ ግሪፉ አለ ይነበባል ከወላጆች ፊት ላይ ። ነገር ግን መፍትሄው በእጃቸው ስላልሆነ ምንም ማድረግ አይችሉም። ያላቸው አንድ አማራጭ ነው ወይ ችሎ መኖር፣ ወይ ደግሞ መልቀቅ ነው። የሪያዱ የኢትዮጵያ ዓለም አቀፍ ትምህርት ቤት ርዕሰ መምህር አብዱልባሴት ጀማል ደግሞ አምና የነበረውን ያህል ተማሪዎች ባይኖሩም እንኳን ትምህርት ቤቱ እንደሚቀጥል እምነታቸው መሆኑን ያረጋግጣሉ። የባሰም ቢመጣ ትምህርት ቤቱ ግን እንደ ትምህርት ቤት የሚቀጥልበትን ብዙ ስራዎች እየሰራ ነው። የሳውዲ አረቢያ መንግስት በግዛቱ የሚኖሩ የውጭ ሀገር ዜጎች ላይ የጣለው የነፍስ ወከፍ ክፍያ ዘንድሮን በወር አንድ መቶ የሳውዲ ሪያል በማስከፈል ይጀምርና ለቀጣዩ ዓመት በእጥፍ ያድጋል። በፈረንጆቹ አቆጣጠር በ2020 በወር 400 ሳውዲ ሪያል በነፍስ ወከፍ ይደርሳል። ብዙዎቹ እንደሚሉት የሳውዲ መንግስት ውጣት በለው ግን እንዲወጣ አድርገው የሚለውን ብሂል እየተከተለ ነው። ስለሺ ሽብሩ ለዶቸበለ ሪያድ።